የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ ዓርብ ነሐሴ 28 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ተናገሩ። በሌላ በኩል በዚሁ መግለጫ ላይ የክልሉ ፖሊስ ኮሚሽንም ተገኝተው ነበር። ከፌደራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በሌላ በኩልም ወደ አትላንታ ተጉዘን በአትላንታ የሰሜን አሜሪካ የስፖርትና የባህል ፌስቲቫልን የሚቃኝ ሰፋ ያለ ዝግጅት እናስደምጣችኋለን። ሌሎች ዘገባዎችም ይኖሩናል። የሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ዛሬ ቀኑ አርብ ሰኔ 28 የሳምንቱ ማጠናቀቂያ ነው። አብራችሁን ቆዩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የትላንቱን የሀገሪቱን ሁለት መቶ አርባ ሶስተኛ የልደት በዓል ሳሉ ቱ አሜሪካ በማለት ሰላም ለአሜሪካ በሚል መሪ ቃር ከተለመደው ወጣ ባለ ፈንጠዝያ እንዲከበር አድርገዋል። አንዳንድ ነቃፊዎች ታዲያ የግብር ከፋዮችን ገንዘብ እንዴት በእንዲህ አይነት አከባበር ሊውል እንደቻለ ምርመራ እንዲደረግ እየጠየቁ ነው። ትራምፕ ትላንት ማታ በዋሽንግተን የተደረገውን የዩናይትድ ስቴትስን የነፃነት ቀን በዓልን በአስተናጋጅነት መርተዋል። የፈንጥ ዝያውን ትርኢት በህይወት አንዴ የሚታይ ትርኢት ብለውታል። ትራምፕ የወታደራዊ ጀቶች በረራውን ታንኮቹን፣ ትርኢትና የአገር ወዳድነት ሙዚቃን በማስተዋወቅ ራሳቸው መርተውታል። ጥብቅ የጸጥታ ጥበቃ እና ዝናባማ የአየር ንብረት በነበረበት ሁኔታ ትራምፕ በሊንከን መታሰቢያ ቦታ ላይ ረጅም ንግግር አድርገዋል። በስልጣን ላይ ያለ ፕሬዚዳንት በዋሽንግተን ብሔራዊ አደባባይ ላይ ንግግር ሲያደርግ ለሰባ አመታት የሚጠጋ ጊዜ የመጀመሪያው ነው። ለነጻነት በዓሉ የወጣው ገንዘብ ምን ያህል እንደሆነ በውል ባይታወቅም የመግቢያና የመዝናኛ ወጪ ለመሸፈን ሁለት ነጥብ አምስት ሚሊዮን ዶላር እንደወጣ ዋሽንግተን ፖስት በጋዜጣው ላይ ማክሰኞ እለት አስነብቧል። የሱዳን ገዢ ወታደራዊ መማክርትና የዲሞክራሲ ደጋፊ ጥምረት የሲቪል መንግስት ለመመስረት በሚደረገው ጥረት በሽግግር ወቅት የስልጣን ክፍፍል ለማድረግ ተስማምተዋል። በጠቅላይ ሚኒስትሩ የሚመራ ነጻ መንግስት ማቋቋምንም ያካትታል። ሁለቱ ወገኖች ለሶስት አመታት ወይም ትንሽ ከዛ በለጥ ላለ ጊዜ ወታደራዊው ኃይልና ሲቪሎች እየተፈራረቁ ሀገሪቱን የሚመሩበት ሉዓላዊ ካውንስል ለመመስረት መስማማታቸውን የአፍሪካ ህብረት ልዑክ ሞሐመድ ኤል ሀሰን ላባት ገልጸዋል። በመማክርቱ ውስጥ ወታደራዊ ኃይሉ አምስት ሲቪሎች አምስት መቀመጫዎች እንዲኖሯቸው እንደተስማሙበት ላባት ጠቁመዋል። አንድ ተጨማሪ መቀመጫ ወታደራዊ ተሞክሮ ላለው ሲቪል እንደሚሰጥም የአፍሪካ ህብረቱ ልዑክ ገልጸዋል። ሁለቱም ወገኖች ካርቱም ላይ ለሁለት ቀን ያህል ከባድ ድርድር ካካሄዱ በኋላ ነው ስምምነት ላይ ለመድረስ የቻሉት። የረጅም ጊዜ የሀገሪቱ ፕሬዚዳንት ኡመር አልበሽር ባለፈው ሚያዝያ ወር ከስልጣን ከተወገዱ ወዲህ ፖለቲካው አጣብቂኝ ውስጥ ገብቶ የነበረው ሁኔታ መፍትሄ ላገኝ ይችላል። ከዚህ ቀደም ስልጣን ለመከፋፈል ጉዳይ ሲካሄድ የነበረው ድርድር የከሸፈው የጸጥታ ኃይሎች የመቀመጥ አድማውን ለመበተን ኃይል በተጠቀሙበት ወቅት ነው። ባለፈው ታህሳስ ወር በቀድሞ ፕሬዚዳንት አልበሽር ላይ አመፅ ከተነሳ ጊዜ አንስቶ ከ250 በላይ የሚሆኑ ሰዎች እንደተገደሉ ተዘግበዋል። ዩናይትድ ስቴትስ ውስጥ በመጪው አመት በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲካተትበት የትራምፕ አስተዳደር ወስኗል። ይህንን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ታዲያ ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ ህዝብ በህዝብ ቆጠራ ወቅት የሚቀርቡ ጥያቄዎች መጠናቀቅ ላይ በተደረሱበት ወቅት የፍርድና የንግድ ሚኒስቴሮች ቀልብ ሰውታል። የሀገሪቱ ጠቅላይ ፍርድ ቤት በየአስር አመታቱ በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ጥያቄን ምክንያቱን ምክንያቱ አይመጠንም የሚልም ብይን ሰጥቷል። የህዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የህግና የፍርድ ሚኒስቴር ባለፈው ማክሰኞ ገልጾ ነበር። ይሁንና ፕሬዚዳንት ትራምፕ በተከታታይ ባስተላልፏቸው የትዊተር መልክቶች ግርታን አስከትለዋል። የዜግነት ጥያቄ መልስ ወሳኝ በመሆኑ በዛው እንገፋለን ብለዋል። አድማጮች ለሰዓቱ የያዝ ናቸው አጣሪ ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪዌ ሌስ ፕሮስ ቦንደሪስ ቱገር፣ ጽዮን ከዋሽንግተን ሀብታሙ ስዩም ደግሞ ከአትላንታ አብረናችሁ እንቆያለን። ሀብታሙ በአትላንታ ያለውን የሰሜን አሜሪካን የስፖርት እና የባህል ፌስቲቫል ሁኔታ እየተከታተለ፣ እኔ ደግሞ ከስቱዲዮ እዚህ ያለውን ፕሮግራም እያመራው ማለት ነው። የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት እና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ ዛሬ የጋራ መግለጫ ሰጥተዋል። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀምጧቸዋል ያስቀምጧቸው ናቸው የተባሉትን ሁለት መቶ አስራ ስምንት የልዩ ሀይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ኃይል ፖሊስ መካከል የተፈጠረ ልዩነትም የለም። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ናቸው ይህንን ያሉት። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን አጠናቅራለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ ዳሙና የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኸኝ አስረስ በወቅታዊ ጉዳዮች ላይ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ያነሷቸው ነጥቦች ደግሞ በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል፣ ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አሉባልታዎች ላይ ግልጽ መረጃ ለመስጠት ነው ተብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑ አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል። የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም። በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙም ትኩረት ሰጥተው ተናግረዋል። ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደረግላቸው እወዳለሁ። የጸጥታ ስራ አለማቀፋዊ ነው። መንደር አይደለም። ዩኒፎርም አለማቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለህ፣ የኦሮሚያ ፖሊስ ልትለው ትችላለህ፣ የደቡብ የትግራይ ፖሊስ ልትለው ትችላለህ። ስራው ግን አንድ ነው። ክልሉን አካባቢን ይጠብቃል፣ ከዚም ኢትዮጵያን ይጠብቃል። ስለዚህ ፌዴራል መንግስት ወይም ኢትዮጵያንና አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው፣ በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን፣ ፌዴራልም የኛ ነው ብለን ነው ምናምን ለፌዴራል እኛም እገዛ እናደርጋለን፣ ፌዴራል ለእኛም እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ። ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ሀይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው። ኮሚሽነር አበራ አያይዘው በክልሉ ልዩ ኃይል ፖሊስ በነባሩ እና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል። የአማራ ልዩ ኃይል እና አማራ አንድ ናቸው። አሁን የመጣ ልዩ ኃይል፣ የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል፣ ቀደም ሲልም የሰለጠነው ልዩ ኃይል ልዩ ኃይል ነው። ይህ እኮ የቅደም ተከተል ጉዳይ እኮ ነው። የሲኒዮሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልዕኮ ያለው ፖሊስ የለም። የፖሊስ ተልዕኮ የወንጀልን መከላከል ነው፣ የሕዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው፣ ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም። ሰኔ 15 ቀን 2011 ዓ ም በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን፣ አያያዛቸውም ቢሆን የሰብዓዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል። የአርሶ አደር ታጣቂዎች ያለምንም ደም መፋሰስ በብዛት ሰዎችን ይዘዋል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የፀጥታ መዋቅሮ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው ሚሊሻው ነው ክብር ይገባዋል የአማራ ሰ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል ከነዚህ ከተያዙት ውስጥ መቶ አስራ ሶስቱ ቀላል የሚባል ጥርጣሬ ነው ያለን ለይተን አስቀምጠናል በቅርብ ጊዜ ውስጥ የነዚህ ጉዳይ ውሳኔ ያገኛል ከዚህ ውስጥ መቶ አምስት የሚሆኑት ደግሞ በተወሰነ መንገድ ከሌሎች በለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁን ምርመራ ቀጥለናል። ይሄ ማለት መቶ አምስቱ ሁሉ ወንጀለኛ ነው ማለት አይደለም። ታውቃላችሁ፣ የማጣራት ስራ በተለይ በእንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በለቱ ነው ብለ አብዛኛውም ደግሞ በራሱ ነው እጁን ይሰጠ ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ፣ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፋ ይሆን ነበር። ስለዚህ ያየያዙ ሂደት ህጋዊ ነው። በቂ ጥርጣሬ ያለባቸው ናቸው የተያዙት። እንደ ትናንት ነው ጨለማ ቤት የለም። እንደ ትናንት ነው ብቻን መታሰር የለም። ወንድሞቻችን ናቸው። ሳስተው ሊሆን ይችላል ተሳስተዋል። በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራ ወሬም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ የሚከተለውን ነው ያሉት እንደሚባለው የሀሰተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም ምንም አይነት ክፍፍል የለም በአመራሩ መካከል በአሁኑ ሰዓት ከላይ እስከታች የአመራር መናበብ አለ ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው በአላማ ምንም ልዩነት የለም አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው። በመጨረሻም አቶ አሰማኸኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የስራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የስራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን መሰግናለን። ወደ ተከታዩ ዘገባችን እንለፍ። ቃለ ምልልስ ነው። ተከታዩ ዘገባችን የኢትዮጵያ አሜሪካውያን የዜጎች ምክር ቤት በማህበራዊ ሚዲያ አማካኝነት ጥላቻን የሚዘሩና ና ኢትዮጵያውያንን ለማጋጨት የሚሰሩ ግለሰቦችን በአሜሪካ ህግ ፊት ለማቅረብ እንቅስቃሴ መጀመራቸውን አስታውቀዋል። የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋዬ ለአሜሪካ ድምጽ እንደተናገሩት በጥላቻ ንግግሮች ምክንያት የሚንቀሳቀሱ የሚቀሰቀሱ ግጭቶችን ለማስቀረት ከአሜሪካ ጀምረው በመላው ዓለም እንደሚሰሩ ተናግረዋል። አነጋግረናቸዋል። በማህበራዊ ሚዲያ ላይ የሚደረጉ የጥላቻ ንግግሮች ለኢትዮጵያ ማህበረሰብ ተግባብቶ መኖር ጠንቅ ናቸውና እሱን ለመቀነስ እንሰራለን ብለዋል። የኢትዮጵያ አሜሪካውያን ዜጎች ምክር ቤት አባላት ዴንቨር ኮሎራዶ የሚገኙትን የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋይን ስለ ሁኔታው ማብራሪያ እንዲሰጡን ጠይቀናቸዋል። ምክር ቤታችሁ በአጠቃላይ ምንድን ነው የሚሰራው ለሚለው ጥያቄ ምላሽ ይሰጣሉ። የእኛ ምክር ቤት የሚሰራው ምንድን ነው? በኢትዮጵያ የሰው ልጆች ሰብአዊነት መከበር ተቻችም የመኖር ባህልና ሴቶቻችን ተጠብቀው የዲሞክራሲ ጮራ በኢትዮጵያ ተፈጥሮ ሴቶቻችን ጠብቀን በጋራ እንድንኖር በውጭ ሀገር በምንኖር የውጭ ሀገራትን ህግን ተጠቅመን ከዚህ በፊት እንደምናደርገው ለፉት ጊዜያቶች መጠር በኢትዮጵያ ሲፈጠር ይቁም እንዳልነው ሁሉ አሁንም ዜጋም ለዜጋም ራሱን እንዲተባበቅ ለማድረግ ነው የጀመር ነው። ምን አከናወናችሁ ከዚህ ቀደም እና ደግሞ መቼ ነበር የጀመራችሁት? ከሶስት አመት በፊት በኢትዮጵያን አሜሪካን ሲቪክ ካውንስል ኤች አር መቶ ሀያ ስምንት የሚባል ሪዞሉሽን አስረቅቀን እንዲጸርቅ አድርገናል። በአሜሪካን ምክር ቤት ከዛም ኤስ አር መቶ ስልሳ ስምንት የተባለውን አዘጋጅተን በዛ እየሰራንበት እንገኛለን እና በአሜሪካን ሀገር የተለያዩ ሲስተም ውስጥ ገብተን የምንሰራ ሰዎች ነ በዚህ ተቋማት ውስጥ የኢትዮጵያን አድቮካሲ ኔትወርክ እና ሌሎች አመት ጠቅላላ በአለም ይገኛል። ይህንን የምንሰራ ሁኔታዎች ይህንን የጥላቻ ንግግርን የሚያሰራጩ ኢትዮጵያውያንን በህግ ተጠያቂ ለማድረግ እንቅስቃሴ መጀመራችሁን ነው ይፋ ያደረጋችሁት። እንዴት ነው ይህንን ለማድረግ የተነሳችሁት? ምንድን ነው ናሙናችሁ? ያየናቸው ነገሮች አሉ ከዚህ በፊትም የነበሩ እና በውጭ ሀገር በተለይ አሜሪካን ሀገር ኖረን በዚህ በዲሞክራሲ ወይም ፍሪ ስፒች አለን ብለን በምንኖርበት ሀገር ላይ ህግና ስርዓትን ተከትለን መኖር ሲገባን ለሀገራችን፣ እንዲያውም ለመጣንበት ማህበረሰብ መልካምን ከመመኘት፣ ፍቅርን ከመመኘት፣ አንድነትን ከመመኘት ይልቅ በብሔር እየተቧደኑ፣ በክልል እየተቧደኑ፣ በግለሰብ እያደረጉ ዜጋን ከዜጋ እንዲባላ የሚቀሰቅሱ የሶሻል ሚዲያ እየተበራከቱ መምጣታቸው ሀገር ይፈርሳል ብለን ስጋት ውስጥ ገብተናል። ትላንት ዜጎች የወደቁለት ትናንትም የፈሰሰበት እና ሌሎች ሌሎች መስዋዕትነት የተደረገላት ሀገር ዛሬ በዚህ በእንዲህ አይነት ነገር ላይ ውስጥ ገብተን ህዝብን መቀጠፍ ለምርት ሆነው ተከስቶ ነገሩ ከማዘን ይልቅ ሳይከሰት መጠንቀቁ አስፈላጊ በመሆኑ ይሄንን ነገር መንቀሳቀስ እና ወደ ህግ ማውስ ወስዶ እንዲህ አይነት የሚሰሩ ሰዎችን በህግ እንዲጠየቁ ማድረግ ነው እና በአሜሪካን ሀገር ፍሪ ስፒች እንዳለ እናውቃለን። ያንን ነገር ግን ለመጥፎ ነገር መዋል የተንቀሳቀሱ ያውም ከዚህ ሀገር ሆነው የዚህ ሀገር ያላቸው ሰዎች ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ፣ ሰዎች እንዲገዳደሉ በማድረግ ስራ ላይ መሰማራት የአሜሪካን ህጎች አይፈቅዱም እና ያንን ህግ ተጠቅመን በአሜሪካን ህግ ተጠያቂ እንዲሆኑ ለማድረግ ነው፣ እንቅስቃሴ የጀመራችሁት። ይህን እንቅስቃሴ ለማድረግ የጀመራችሁት እንደጠቀሱት በአሜሪካን ሀገር ነው። በአሜሪካን ሀገር ደግሞ የመናገርና ሀሳብን በነጻነት የመግለጽ መብት የተከበረበት አገር ነው። ስለዚህ እንዲህ ባለ አገር ውስጥ ሀሳባቸውን የሚገልጹ ሰዎችን በህግ ፊት ለማቅረብ ስትወስኑ የለያችሁት ወይም ይህንን ለማድረግ የሚፈቅድላችሁ ህግ የትኛው ነው? የትኛውን አይነት የጥላቻ ንግግር ነው በህግ ፊት ያስቀርባል ብላችሁ? እንግዲህ በአሜሪካን ህግ በተለይ ፈርስት አሜንድመንት በሚባለው ጥበቃ የማይደረግላቸው የጥላቻ ንግግሮች ተብለው የተፈረጁ አሉ። ለምሳሌ እዚህ የህጻናት ፖርኖግራፊ የሚባለው እንደገና ደግሞ የሚያጣሉ ወርዶች ቃላቶች ሰውን ከሰው የሚያደርግና ትክክለኛ የሆነ የግድያ ዛቻዎች እንደዚህ አይነት እንትኖች በህጉ የተጠበቁ አይደሉም። ስለዚህ በተለይ ደግሞ ይሄንን የሌላ ሀገር ዜጋ ሆነው ወይም የዚህ ሀገር ዜጋ ሆነው በሌላ ሀገር ላይ እንዲህ አይነት አመጽን የሚያነሳሳ ወይም የሚያዋጋ ቃላት ወይም የዛቻ ነገር ላይ መጠቀም ይሄ ቅድም ፊስተ ፈርስት አሜንድመንት የሚጠበቅ አይደለም። ሰው ከዛ ተነስተን ይህኛ ይሄንን ህግ ተጠቅመን ኢትዮጵያ ውስጥ እንዲህ አይነት አሁን ግደለው፣ ፍለጠው፣ ሰረው፣ አቃጥለው የሚሉ ነገሮች እየበዙ ስለሆነ ያንን በዚህ ሀገር ህግ ገብተን ነው ይሄ ነገር እንዲቆም እንድንማርበትም ያደርግ ዘንድ ነው እንግዲህ እንቅስቃሴውን የጀመረ ነው። ይሄ እንግዲህ የህግ አግባብ የሚወስድ ነው ይሆናል። እንግዲህ ያንን ፍርድ ቤት ላይ ይሄ የተጠበቀ ነው፣ ይሄ ያልተጠበቀ ነው የሚለውን ፍርድ ቤት ነው ሊወስድ ነው የሚችለው። እኛ ግን የሕግ ከለላ አለንና ያንን መጠቀም እንችላለን ብለን ነው የተነሳ ነው በመሀል ላይ ነው ውስ የምትመሰርቱት በዩናይትድ ስቴትስ ነዋሪዎች ላይ ብቻ ነው ተጠይቀዋል። ምላሽም ሰጥተዋል። ዝርዝሩን ለመስማት በእሁድ ምሽት ሙሉ ቃለ ምልልሱን ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ አትላንታ እናመራለን። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ መመስረቱና ትላንት ምሽት በአትላንታ ከተማ በነበረ ዝግጅት ላይ ተበስሯል። ማህበረሰቡ በስደት የሚኖሩ የኪነ ጥበብ ሰዎችን ከማስተሳሰር በተጨማሪ በሀገር ቤት የሚደረጉ የዘርፉ ውጥኖችን ለመደገፍ ብልኀት እንደሚሆን አባላቱ በስፍራው ለተገኘው ዘጋቢያችን ሀብታሙ ስዩም ነግረውታል። ራሳቸውን እያስተዋወቁ ሀሳባቸውን ያካፍሉናል። ስሜ ቴዎድሮስ ታደሰ ይባላል። ኃላፊነት ደግሞ በዚህ በይስና አዲስ በተመሰረተው የኢትዮጵያውያን የስነ ጥበብ ማህበረሰብ ማህበር በሰሜን አሜሪካ ሰብሳቢ ሆኜ ነው የማገለግለው። ለመጀመሪያ ጊዜ የተሰባስበን ቴሌኮንፈረንስ ያደረግነው ኤፕሪል 22 ነው። ይሄ ማለት የዛሬ ሁለት ወር ከአስር ቀን እንግዲህ፣ ያው ዛሬ እንዳያችሁት የሁለት ወር ከአስር ቀን ሂደት አይመስልም። በጣም የተጠና ረጅም ጊዜ የወሰደ በጣም ስር የሰደደ ስብስብ ነው ይመስለው፣ እና አጠቃላይ ነገር ግን ከሰባ ቀናት ያልበለጠ ሂደት ነበረ። በአጠቃላይ የነበረው እንደው ጠንካራ ኔትወርክ የመፍጠሩ ጉዳይ ነው፣ ቁጥር አንድ ከዛ ውስጥ ያሉት ሁሉ ከዛ በታች ያሉት ሁሉ በተያያዥነት ይመጡ ነገሮች ናቸው። ጠንካራ ኔትወርክ ከፈጠርን የኪነጥበብ ባለሙያዎች መብታቸው የሚከበርበት ማህበር እንመሰርታለን። እርስ በርስ ልምድ የሚለዋወጡበት የራሳቸው መብት የሚያስከብሩበት ሁኔታ ይፈጠራል። ኢትዮጵያ ውስጥ ያሉ የኪነ ጥበብ አካባቢዎችን በቁሳቁስም ሆነ በአጠቃላይ ሌሎች ገዛዎች ማድረግ የምንችልበት ሁኔታ ይፈጠራል። ስልጠናዎች ማካሄድ ይችላል። እነዚህ ነገሮች ሁሉ በአላማነት የጥቀስ ናቸው ነው። ጤና ይስጥልኝ። ሚሊ ተስፋ ይባላለሁኝ። ኢስና ወይንም በሰሜን አሜሪካ ያሉ የጥበብ ባለሙያዎች የሚመሰረቱት ማህበር ልንመሰርተው የተዘጋጀንበት ማህበር ብዙ አላማና ፋይዳዎች አሉት። ከነዛም ውስጥ መጥቀስ የምፈልገው የጥበብ ሰዎችን ማገናኘት የጥበብ ስራዎቻቸውን በምን መንገድ እንደሚያቀርቡት እነሱም ደግሞ በምን መንገድ እንደሚገናኙ መወያየት፣ ከዛም ባለፈ ደግሞ በሀገራችን ያሉ የጥበብ ሰዎችንና የጥበብ ቤቶችን፣ ቲያትር ቤቶችን፣ ሲኒማ ቤቶችን፣ መጽሐፍት ቤቶችን የመሳሰሉትን በምን መንገድ እናጎልበት እንደግፍ የሚለውን ለመነጋገር በአሜሪካን ሀገር ከተለያዩ ዓለም አቀፍ ከሆኑ የጥበብ ማህበረሰብ ጋር በመገናኘት ማገዝ በምንችልበት ነገር በስልጠናም በማቴሪያልም በገንዘብም በእውቀትም በምንችለው ሁሉ አገራችን ውስጥ ያለውን የጥበብ ማህበረሰብ ማሳደግ የምንችልበትን መንገድ ለመመስረት ማዕከል ለመክፈት ከባህልና ቱሪዝም ቢሮ ጋር አብሮ ለመስራት ብዙ እቅዶች አሉን። ሩ ምባላለው ገጣሚና የሰሜን አሜሪካ የጥበብ ማህበረሰብ የባለሙያዎች ማህበረሰብ አባል ነኝ። በዛሬው ዕለት ያደረግነው ፕሮግራም እጅግ የተሳካ ነበር። በተለያዩ የአሜሪካ ክፍለ ሀገራት የሚኖሩ የጥበብ ባለሙያዎችን ወይም ኢትዮጵያን የጥበብ አፍቃሪዎችን ያሰባሰበ ትልቅ ፕሮግራም ነበር ያዘጋጀ ነው። በርካታ ግለሰቦች ተገኝተው ነበር። ብዙ ድጋፍ ያደረጉልንም ተቋማት ነበሩ። የምስረታ በዓል ነው። ትልቅ ፕሮግራም አዘጋጅተን የብዙ ሰዎችን ማሰባሰብ ችለናል። የማህበሩ አንዱም አላማ እንደዚህ ሰዎችን ከተለያዩ ቦታ አሰባስቦ ጥበብን ማሳደግ፣ መደገፍ የሚለው ስለሆነ ጥሩ ፕሮግራም አዘጋጅተናል አለ ብዬ አምናለሁ ነው ዮሀንስ ሞላ እባላለሁ። የኤስና አባል ነኝ፣ እንዲሁም ገጣሚ ነኝ። ዛሬ የነበረውን ዝግጅት በጣም ተደስተንበታል። ብዙ ሰዎች ከተለያየ ቦታ መጥተዋል። ማህበሩን ለማቋቋም ነው ዋና አላማችን እንጂ መድረኩ የተገኘው ለመገናኘትና ከቀጥሎ ሚኖር ደግሞ ከአባላት ከባለድርሻ ሰዎች ጋር ስብሰባ ይኖራል። ተነስቶ የሚዳብር እየተስተካከለ መሄድ ነው እንጂ እኛ እርቅ ቀንም የሚጨረስ ነው ነገር አይደለም። በዋናነት በአጠቃላይ የኪነ ጥበብ ማህበር አባላቱን ወይም ባለሙያዎችን እና ያን እንዴት ነው የምናደርገው? በምን አይነት መልኩ ነው የምናደራጀው? ምንስ ድረስ ነው የምንወስደው? ብዙ ጊዜ መጀመር ቀላል አይደለም፣ ግን መጨረስና ማጠናከር ነው ከባዱ። እሱን አጠናክረን ጨርሰን የስደትን ህይወት ለማቅለል ለሰዎች ባለሙያዎች ወደዚህ ሀገር ሲመጡ ሲሰደዱ፣ ለኑሮም ቀይረው በሚመጡበት ጊዜ የሰው ሀገር ሰው ነው፣ ግን በሰው ሀገር ውስጥ የራስንም ማንነት ሳይጥሉ እየጠበቁት በሙያ ማገዝ ማገልገልን የምንችልበት ነው ብለን እናስባለን። ሀብታሙን ለዘገባው እናመሰግናለን። ሌላ እዚሁ አትላንታ ውስጥ በጣም ብዙ ሰዎችን ነው ሀብታሙ እየተዘዋወረ ያነጋገረው። ከዛ ውስጥ አንዱ በአትላንታ ከተማ ስላጋጠመው አደጋ እና አሁን ስላለበት ሁኔታ አጫውቶታል። ስሜ ደጉ ድነህ ይባላል። የምኖረው እዚህ አትላንታ ጆርጂያ ውስጥ ነው። እንግዲህ እኔ ወደዚህ ሀገር ከመጣሁ አሁን አስረኛ ዓመት ላይ ነው ያለሁት። በዚህም ሀገር ከመጣ በኋላ የተለያዩ ስራዎችን ስሰራ ቆይቻለሁ። ሰራቸውም ውስጥ ምናልባት አንድ ትልቅ ኢንተርናሽናል ካምፓኒ ውስጥ ተቀጥሬ ሳገለግል ከቆየ በኋላ የግል ታክሲ ገዝቼ የግል ስራዬን ጀመርኩ። የግል ስራዬን በምሰራበት ወቅት ላይ በአጋጣሚ አንድ ሃይዌይ ውስጥ ስሰነዳ መኪናዬ የተወሰነ ችግር ተፈጠረበት። እሱን አስተካክላለሁ በምልበት ሰዓት ላይ ያላሰብሁት ድንገተኛ ከባድ የአካል ጉዳት ደረሰብኝ። በመስከረም ሴፕቴምበር ቶኒ ሲክስ ቶኒ በዛም ምክንያት በሆስፒታል ውስጥ ገብቼ ቆየው። በዛም አጋጣሚ ሁለት እግሮቼን እና የመስማት ጆሮቼን ሁለት ጆሮቼን የመስማት ችሎታዬን አጥቻለሁ። ቢሆንም ሌላው ጤንነቴ የተሟላ ነው። አሁን የራሴን ስራ ፈጥሬ ደራሲ ወይም ጸሐፊ ሆኛለሁ። በዚህ መሰረት ሁለት መጽሐፎችን ጽፌያለሁ ጽፌ ለህብረተሰቡ አበርክቻለሁ። አንደኛው አፈር የበላ ወርቅ የሚል ርዕስ ያለው በርካታ ግጥሞችን በውስጡ የያዘ መጽሐፍ ሲሆን፣ ሁለተኛው ደግሞ የሰርጌ ዕለት የሚል መጽሐፍ ጽፌ ይሄም የተለያዩ ግጥሞችን በውስጡ የያዘ ነው። ይህንን ለህብረተሰቡ አበርክቻለሁ። ለወደፊትም ሶስተኛ መጽሐፍ የለ መጽሐፍ ጀምሬያለሁ እና ከእግዚአብሔር ፈቃድ ከሰው ድጋፍና ሞራል ጋር ተያይዞ እኔ በአሁኑ ሰዓት በጥሩ ሁኔታ ላይ ነው የሚገኘው። በቻልኩት ሁሉ አእምሬ ብዙ መስራት የሚችል አቅም እንዳለው ይሰማኛል። ምናልባት የጆሬ መስማት ካልሆነ በስተቀር ሌላው ጉዳት በተለያዩ ማቴሪያሎች መጠቀም ችያለው። ጆሬን በሆን በእግዚአብሔር ኃይል ይከፈትልኛል ብያምን አለው የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ ብቻ የሚወሰን ሳይሆን በመላው ዓለም ላይም እንዲሆን ብዬ ሀሳብ መስጠት እፈልጋለሁ። ምክንያቱም ብዙ የጥበብ ረሀብተኞች አሉ። ብዙ አእምሯቸውን ለስራ ለማዋል የተዘጋጁ የህብረተሰብ ክፍሎች አሉ። በእኛ ሀገር ይሄ ብዙ ያልተለመደ ነው። ቢሆንም ግን ወደፊት እያደገ እየተለመደ ይሄዳል ብዬ አምናለሁ። እና እናመሰግናለን እንግዳችንን። ወደ ተከታዩ ዘገባችን እንለፍ። ወደ ሱዳን ነው የሚወስደን። የሱዳን ፕሬዚዳንት ኦመር አልበሽር ከስልጣን ከተወገዱበት ጊዜ አንስቶ ለረጅም ጊዜ ተፋጦ የቆዩት የሱዳን ጦር ሰራዊትና ተቃዋሚዎቹ የስልጣን ክፍፍል ስምምነት ላይ ደረሱ። ሁለቱ ወገኖች ከስምምነት ላይ ሊደርሱ የቻሉት አህጉራዊና ዓለም አቀፋዊ መልእክተኞችና ሸምጋዮች በተከታታይ ካደረጉት ጥረት በኋላ መሆኑንም ገልጾ መሀመድ አልአሚን ከካርቱም ያጠናቀረውን ዘገባ ቆንጅን ታየ ወደ አማርኛ መልሰዋለች። ገዢው የሽግግር ወታደራዊ ምክር ቤትና የነጻነትና የለውጥ ኃይሎች ተቃዋሚ ህብረት ጠቅላላ ምርጫ ከሶስት ዓመታት በኋላ እስከሚካሄድ ድረስ በሚኖረው የሽግግር ወቅት ሀገሪቱን በጋራ ለማስተዳደር መስማማታቸውን ዛሬ ጠዋት ካርቱም ላይ በተሰጠው ጋዜጣዊ ጉባኤ ተገልጿል። የአፍሪካ ህብረቱ ሸምጋይ መሐመድ ሐሰን ሌባት ናቸው ስምምነቱን ይፋ ያደረጉት። ተፈቀ ጠረፋን አላ ኢቃመቲ ሁለቱ ወገኖች ሉዓላዊ የመማክር ሸንጎ አቋቁመው በጋራ ሊመሩ ተስማምተዋል፣ ያሉት የአህጉራዊው ህብረት ሸምጋይ የሚቋቋመውን የአስተዳደር ምክር ቤት የጦር ሰራዊቱና ሲቪሎቹ በተራ በሊቀመንበርነት ይመራሉ ብለዋል። ይህም ብቻ ሳይሆን በጠቅላይ ሚኒስትር የሚመራ ከወገንተኝነት ነጻ የሆኑ ባለሙያዎችን የሚያሳትፍ መንግስት ለማቋቋም ተስማምተዋል ብለዋል። የሽግግሩ ወታደራዊ ደርግ ምክትል ሊቀመንበር ሞሐመድ ሀምዳን ስምምነቱን በደስታ እንደተቀበሉት ገልጸዋል። ተግባራዊ ልናደርገው በሙሉ ቁርጠኝነት ተዘጋጅተናል ሲሉም አክለዋል። ከተቃዋሚው ህብረት ጋር ሆነን መላው የሀገሪቱ ህዝብ በሽግግሩ ወቅት ውክልና አግኝቶ እንዲሳተፍ انسرا ماكلوال كما نود ان نطمئن كل القوى السياسيه والحركات المسلحه የፖለቲካ ባለድርሻዎች በሙሉ ሌሎቹን የፖለቲካ ፓርቲዎች፣ የታጠቁ እንቅስቃሴዎችና በአብዮቱ የተሳተፉ ወጣቱን፣ ሴቶችን፣ ሌሎችንም ጨምሮ ማንም ከሽግግሩ ሂደት የማይገለል መሆኑን ለማረጋገጥ እንሰራለን ሲሉ አክለዋል። የተቃዋሚዎች ህብረቱ አመራር አባልና የሱዳን ኮንግረስ ፓርቲ ሊቀመንበር ኦመር አልዲጌር በበኩላቸው ለሀገራችን ብልጽግና ጽኑ መሰረት የሚሆን ስምምነት ነው ሲሉ ገልጸውታል። بعد ثلاثين عاما ለሰላሳ አመታት በዚያ በተወገደው መጥፎ አገዛዝ ስር የኖረው የሱዳን ህዝብ የኋላ ኋላ ድል ለነጻነትና ለዲሞክራሲ እንደሚሆን አረጋግጧል ነው ያሉት። በተደረሰው ስምምነት መሰረት የሽግግር ፓርላማ የማቋቋሙ ሂደት ከሶስት ወር ላልበለጠ ጊዜ ተላልፏል። በሲቪሎች ላይ የተፈጸሙ ግድያዎችን የሚመረምር ነፃ ብሔራዊ ኮሚቴ እንደሚቋቋምም ተገልጿል። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በነገው ምሽት ቅዳሜና እሁድ ከሳምንቱ የመራረጥናቸውን ዝግጅቶቻችንን ይዘን ወደ እናንተ እንመጣለን። መደበኛ ዝግጅታችንን ግን በሰኞ ምሽት ነው ይዘን የምንመጣው። አብሬያችሁ ያመሸው ጽዮን ግርማ ነበርኩ። በአስተያየቶቻችሁን በፌስቡክ አትቪ አማሪክ፣ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ዝግጅታችንን በቴክኒክ ሲያቀናብርልን እየቆየው ማክቢል ያበሮ ነው። ጀስቲን ደግሞ የስርጭት ምህንድስናውን ይዞ አብሮን ነበረ። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኝ። ደህና ደሩ።